የምዕራብና የደቡብ ኦሮሚያ የጸጥታ ችግር ከኃይል እርምጃ ይልቅ በሰላማዊ መንገድ እንዲፈታ ጠቅላይ ሚኒስትሩ ያሳዩት ፍላጎት የሚበረታታና ትክክለኛ መንገድ ነው ሲሉ የሰላምና ጸጥታ ታሪክና ተግባቦት ሳይንስ ምሁራን ገልጸዋል። ናኮር መልካ የአምቦና የአርሲ ዩኒቨርሲቲ መምህራንን አነጋግሮ ተከታዩን አጠናቅሯል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት በሕዝብ ተወካዮች ምክር ቤት ቀርበው በልዩ ስብሰባው ላይ ከተሳተፉ የምክር ቤቱ አባላት መካከል አንድ ተሳታፊ ስለ ምዕራብና ደቡብ ኦሮሚያ ጸጥታ ላነሱላቸው ጥያቄ ሲመልሱ እንዲህ ብለው ነበር። ችግር ሁላችሁም እንደምታውቁት የታጠቁ ኃይሎችን በሙሉ ካሉበት ኑ በሰላም እንታገል ብለን የጋበዝንበትን የሄድንበትን እርቀት መናገር አያስፈልግም ስለምታውቁት በወለጋ አካባቢ በጉጂ እንኳን የሚባለው የተለምዶ ነው፣ በጣም ቀንሷል። ጉጂ አካባቢ በነበረኝ ጉብኝትና ውይይት ህዝቡ በተደራጀ መንገድ ያንን አይነት ችግር መቀነስ መቻሉን ገልጾልኛል። ነገር ግን በምዕራብ ወለጋ አሁንም ተጨማሪ ስራ የሚጠይቁ ነገሮች አሉ። እንዴት ይፈታል ብለው ያስባል በተባለው ቢፈታ ለሀገር ይበጀው እና መልካም የሆነው በሰላማዊ መንገድ ብቻ ወንድም ወንድሙን የሚገልበት ጊዜ እኛ ሀገር ማብቃት ስላለበት በጣም መልካም መንገድ በሰላማዊ መንገድ፣ በድርድር፣ በንግግር ችግሩ መፍታት። ይህንን የጠቅላይ ሚኒስትሩን አስተያየት መነሻ በማድረግ ያነጋገርኳቸው የተለያዩ ዩኒቨርሲቲ ምሁራንም በምዕራብና ደቡብ ኦሮሚያ ከአንድ ዓመት በላይ ተንሰራፍቶ የቆየው የጸጥታ ችግር እልባት ሊያገኝ የሚችለው በሰላማዊ መንገድ በሚደረገው ውይይት መሆኑን ይስማማሉ። ከእነዚህ መካከል በአዲስ አበባ ዩኒቨርሲቲ የሰላምና ጸጥታ ሶስተኛ ዲግሪ ዶክተሬት ተማሪ ኩማ በቀለ ጠቅላይ ሚኒስትሩ የሕዝብ ተወካዮች ምክር ቤት ፊት ቀርበው በተለይ በምዕራብ ኦሮሚያ ስላለው የጸጥታ ችግር ያቀረቡት የሰላም መፍትሄ ሀሳብ የሚደገፍ ነው ካሉ በኋላ ፖለቲካዊ መፍትሄም ያሻዋል ብለዋል። ከመሰረቱ ምንድን ነው ችግሩ የሚለውን ነው እንጂ በቀጥታ በኃይል ማስተካከል ትንሽ የሚከብድና ከጊዜውም ጋር የማይሄድ አካሄድ ሆኖ ነው እኔ የሚታየኝ። ስለዚህ ቁጭ ብሎ በትክክል እዛ አካባቢ የሚንቀሳቀሰው ኃይል ጋር መንግስት ፖለቲካ መፍትሄ መስጠት የሚያስፈልግ ይመስልኝ። የአርሲ ዩኒቨርሲቲ የታሪክ መምህሩ ሙስጠፋ ደሹ በበኩላቸው መንግስት ለሕዝቡ ደህንነት ቅድሚያ ሰጥቶ በምዕራብ እና ደቡብ ኦሮሚያ ከሚንቀሳቀሱ ራሳቸውን የነጻነት ሸማቂዎች ነን ከሚሉ አካላት ጋር ለመወያየት ቁርጠኝነት ማሳየቱን ነው የጠቅላይ ሚኒስትር ዶክተር አብይ አስተያየት የሚያመለክተው ብለዋል። ትክክለኛ የሰላም አማራጭም ይሄ ነው ይላሉ መምህር ሙስጠፋ። በዚህ ሂደት ግን ከዚህ በፊት ያልተሳኩ ድርድሮችንም ማጤንና ችግሩን በማያዳግም ሁኔታ የሚፈታበትን አቅጣጫ መቀየስ ያስፈልጋል ሲሉ ይናገራሉ። ምዕራብ ኦሮሚያ ሰላም አለመኖሩ ህዝቡ ላይ ትልቅ ተጽዕኖ እያመጣ ስለሆነ መንግስት ፓርላማ ላይ እንዳለው ጠቅላይ ሚኒስትሩ ቃል እንደገቡ ቃላቸው በተግባር እነሱም አሳምኖ ማምጣት ማሳመን ማለት ደግሞ ምንድን ነው? ሰጥቶ መቀበል ነው። እነሱ የሚፈልጉትን ለህዝብ ተብሎ ሰላም ስለሚቀድም ለእነሱ ጋ ሆኖ ድርድር በማድረግ ድርድሩን በሰከነ መንፈስ ለህዝብ ተብሎ በሁለቱም ጎራ እሊብ አለመያያዝ ሁለቱም አብሮ ተቀምጦ ቢወያዩ በገዳ ስርዓትም በኢንተርናሽናል ህጎችም ስላሉ ሽምግልና ብቀምጡ እና ሰላም እንዲወርድ ከዚህ በፊት ቃል የገቡት ማየት ለምን ተግባራዊ አልሆንም? ለምንድን ነው የእኛ ህዝብ አሁንም የትላንትናን ጭቆና፣ የትላንትናን አለመኖር እየኖረ ያለው ብሎ እንደገና ቁጭ ብሎ ከመንግስት ምንድን ነው የቀረው፣ በሌላኛው ግሩፕ ደግሞ ምንድን ነው የቀረው ብሎ ቁጭ ብሎ የአምቦ ዩኒቨርሲቲ ተግባቦትና ጋዜጠኝነት ረዳት ፕሮፌሰር እና የደቡብ አፍሪካ ዩኒሳ ዩኒቨርሲቲ የዶክተሬት ተማሪ ዳሃን እንዳሉ የጠቅላይ ሚኒስትሩ የሰላም ጥሪ ተስፋን የሚያጭር ነው ይላሉ። ከዚህ ቀደም የብልጽግና ፓርቲ ከፍተኛ አመራር ብዙሃን መገናኛ ላይ ቀርበው ከሽፍቶች ጋር አንነጋገርም፣ ምንም አይነት ድርድር አይከናወንም ብለው ነበር። ስለዚህ የጠቅላይ ሚኒስትሩ ንግግር የሰላም መንገድ የሰላም በር እንዳለ የሚያመላክት ነው። ይህ ለአካባቢውም ሆነ ለክልሉ ሕዝብ እንዲሁም ለሀገሪቱ ተስፋን የሚሰጥ ነገር ነው። ስላለፉት ችግሮች ማውራት ብቻ ይህንን ችግር ስለማይፈታ በእንዲህ አይነት ሁኔታ ለሰላም ትኩረት ሰጥቶ ችግሩን ለመፍታት መታቀዱ አንድ ነገር ነው። እነዚህ ምሁራን ከመንግስትና ታጣቂዎቹ በተጨማሪ ሌሎቹም አካላት ለሰላም ስኬቱ ጉልህ አስተዋጽኦ ማበርከት አለባቸው ብለዋል። በአባ ገዳዎች፣ በታዋቂ ሰዎች፣ በእምነት አባቶችና በተለያዩ ባለድርሻ አካላት ጋር ሰፊ ውይይትና ድርድር ሲያደርጉ ቆይተዋል። ግን ውጤቱ እንደተጠበቀው ጥሩ አልሆነም። አሁንም ያ ነው ኤክስቴንድ አድርጎ እስካሁንም እዛ አካባቢ ችግር እየፈጠረ ያለው። ስለዚህ ምንድን ነው አሁንም መደረግ ያለበት ሰከን ብሎ ነገሮቹን በሰላማዊ መንገድ መፍትሄ እንዲያገኙ ማድረግ ነው። ማህበረሰቡን ማሳለፍ ልክ እንደ በፊቱ አባገዳዎችም ሊሆኑ ይችላሉ። የእምነት አባቶች እና ታዋቂ ሰዎች ኢንቮልቭ ማድረግ መቻል አለባቸው ናቸው ብዬ ነው ማስበው። ለምን አሁን በዋናነት ዋጋ እየከፈለ ያለው እዛው አካባቢ ያለው ማህበረሰብ ስለሆነ፣ ያ ደግሞ ትክክለኛ መፍትሄ የሚያገኘው ማህበረሰቡ የመፍትሄ አካል መሆን ሲችል ብቻ ነው እና እዛው አካባቢ የምንቀሳቀሰው ኃይልም ጥያቄውን በድጋሚ በሰላማዊ መንገድ መፍትሄ እንዲያገኝ ከፍተኛው ድርሻ የመንግስት ስለሆነ መንግስትም በተቻለው መጠን መንቀሳቀስ መቻል አለበት ብዬ አስባለሁ። ማለት ማንም አይደለም ተጎጂ ነው ህዝብ የሚሆነው ማለት ነው። ስለዚህ ጠቅላይ ሚኒስትሩ ፓርላማ ላይ ያወሩትን ነገር በተግባር የኦሮሚያ ህዝብ ይፈልጋል። በተለይ በምዕራብ በኩልና በጉጂ በኩል ያለው ኦሮሞ ጉዳይ በጣም ስለሚያሳስብን ነገ የተነ ጉዳይ ሳይሉ ምንም ቢሆን ተደራድሮ ህዝቡ ሰላም እንዲያገኝ ማድረግ አለባቸው ነው። ለምን እንደዚህ የመሰሉት ውጊያ ላይ ተጎጂ ህዝብ ነው። ከህዝብም በላይ እናት ናት፣ ልጅ ናት። እንደምናየው ማለት ነው። በሀገሮች ከዚህ በፊትም ጥረት አድርጓል። ቁጭ ብሎ ቤቱ ጋር እንዳደረገ አስበው ቁጭ ብሎ ተመካክሎ አሁንም ሁለተኛ አማራጭ ለመስጠት ሁለቱንም ቢያስታርቅ ለአንዱ ጎራ ወግኖ ሳይሆን የነሱ የሚፈልጉት ሰውን ጠርቶ የነሱ ሽማግሌ እንዲልኩ ማድረግ መጠየቅ ማን እንዲዳኛቸው እንደሚፈልጉ ከማን ጋር ማውራት እንደሚፈልጉ ይሄንን በሰከነ ፖለቲካ አሁን ዓለም ባለበት ፖለቲካ አብሮ ተስማምቶ የሆነ ሙስልምነት ቢያደረጉም ና ሀገሪቷ እና አካባቢው ሰላም እንዲመጣ እኛም እንጠይቃለን። በመንግስትና በኦሮሞ ነጻነት ግንባር አመራሮች መካከል በአስመራ የተደረሰው የሰላም ስምምነትን አልቀበልም ብሎ በምዕራብ እና ደቡብ ኦሮሚያ የሚንቀሳቀሰው ሸማቂ ቡድን እና በመንግስት ኃይሎች መካከል በሚፈጠረው ግጭት የህብረተሰቡ ሰላም ላይ አደጋ በመጋረጡ የአካባቢውን ነዋሪዎች ስጋት ውስጥ እንደከተታቸው ስንዘግብ ቆይተናል። ይህ የሰላም ተነሳሽነት ምን ላይ እንደደረሰም ተከታትለን የምንዘግብ ይሆናል። Dami Kadins na Kurmilka Kanbu.